የቢሾፍቱ ነዋሪዎችና ሻንግ ዶንግ ዶንግ የተሰኘው የቻይና ድርጅት አይንና ናጫ ሆነው ነበር የከረሙት ነዋሪዎቹ የቻይናውያኑ ድርጅት ልዩ ስሙ ቃጂማ በተባለው ቦታ ሲያከናውን የነበረው ግንባታ ዓላማው ለምን እንደነበር ሰምተው ሲያጉረመርሙ ቆይተዋል ቻይናውያኑ እየገነቡት በነበረው ቄራ ለእርድ የሚቀርበው በሀገሬው እንደተለመደው በሬ በግ ወይም ፍየል ሳይሆን አህያ መሆኑን ሲያውቁ ተቆጥተዋል ተቆጥተውም አልቀሩ። ከባህልና እሴታችን የተጻረረ ነው ያሉትን የቄራ ግንባታ እንዲቆም በተደጋጋሚ ለከተማው አስተዳደር አቤት ብለዋል። ለጥያቄያቸው አጥጋቢ ምላሽ ያላገኙት ነዋሪዎች በኦሮሚያ ክልል በነበረው ሕዝባዊ ተቃውሞ ወቅት በድርጅቱ ላይ ጥቃት ሰንዝረዋል። በሀገሪቱ አስቸኳይ ጊዜ አዋጅ ታውጆ ሁሉም ነገር የረገበ በመሰለበት ጊዜ ግን ነዋሪዎች ተቃውሟቸውን በድርጊት ጭምር የገለጹበት ድርጅት ስራ መጀመሩ ተሰማ። ጉዳዩን ፎርቹን የተሰኘው ጋዜጣ ይዞት ከወጣ ጀምሮ ከፍተኛ መነጋገሪያ ሆኖ ሰነበተ። በቀን 200 አህያዎችን አርዶ ለውጭ ገበያ የማቅረብ አቅም አለው የተባለው ቄራ ላይ እርምጃ እንዲወሰድ የሚጎተጉተውን በዛ ጫናው የበረታባቸው የመሰሉት የቢሾፍቱ ከተማ አስተዳደር ሰዎች ቄራው በአስቸኳይ እንዲዘጋ ወስነዋል። የቢሾፍቱ ከተማ አስተዳደር የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ወይዘሮ ድርቤ ግርማ ስለ እርምጃው ልዶቼ በል አብራርተዋል። በፊት የነበሩት አመራሮች ህዝቡንም ሳያወያዩ ነው ወደዚህ ወደ ኢንቨስትመንቱ ወደ ፕሮጀክቱ እንዲገቡ የተደረገው ቦታውም የተሰጠው ማለት ነው። ወደ ስራ ስገባ ህዝቡ አመፅ ነው ያነሳው። እስከ ማቃጠል ድረስ ደርሶ ነበር። የከተማው አስተዳደርም ያንን ህዝቡንም ለማሳመንም ኢንቨስትመንቱ ስራ ነው ተብሎ ለማሳመንም ብዙ ጥረት ተደርጎ ነበረ። ግን ከእኛ ባህል ጋር አይሄድም። ባህላችን የሚያበላሽ የሚያፋልስ ስለሆ ሆነ አያስፈልገንም በሚል ነው። በአንድ አቋም ነው ህዝቡ የተቃወመው። የከተማ አስተዳደሩ ደግሞ ኢንቨስትመንቱን ሳይሆን ህዝቡም የጠላው ፕሮጀክቱን ነው። ወይ ፕሮጀክቱን ቀይሮ ሌላ ነገር ይስሩ፣ ካልሆነ አንፈልግም ይቁም ነው የተባለው። ያው ከተማ አስተዳደሩ ደግሞ ለህዝቡ ነው እዛ ጋር የተቀመጠው ለህዝቡ ነው የቆመው። ለዛ ነው የህዝቡን ድምፅ ስለሰማ ነው ውሳኔውን በደብዳቤ የሰጠው። መጀመሪያ በአካል ጠርቷቸው ነው ያናገራቸው። ከተናገራቸው በኋላ በደብዳቤ መልክ የተሰጣቸው። ያለው ነገር ይሄ ነው። የቄራው ጉዳይ አሁን እንዲ ገነው ይውጣ እንጂ በቻይናውያን በኩል ፍላጎት ማሳየት የጀመሩት ከዘጠኝ ዓመታት በፊት እንደሆነ በኢትዮጵያ በአህዮችና በቅሎች ደህንነት ላይ የሚሰራ ድርጅት የኢትዮጵያ ተጠሪ ዶክተር ቦጄ አንዴቦ ይናገራሉ። ይሄኛውን የቄራውን በተመለከተ ስንሰማ ይሄ የመጀመሪያችን አልነበርም። ሁለት ሺ ስምንት ላይ መጥቶ አነጋግረውን ነበር ሰዎቹ ራሳቸው ቻይናዎቹ ማለት ነው። ያኔ አይቻልም አይሆንም ብለን መልሰናቸው ነበር። ሁለት ጊዜ መጥተው መቀመጫውን በእንግሊዝ ያደረገውና በኢትዮጵያ ካለፉት 21 ዓመታት ወዲህ በመስራት ላይ የሚገኘው የአህያ ደህንነት እንክብካቤ ድርጅት በአፍሪካ እየተስፋፋ ስለመጣው የአህያ ስጋ ግብይት ጉዳት ጥናታዊ ዘገባ ማጠናቀሩን ኃላፊው ያስረዳሉ። ዘገባው የአህያ ስጋ ንግድ በኢኮኖሚ ላይ የሚያስከትለውን ጉዳት የዳሰሰ ነበር። የአህያ ቄራ በሀገራቸው እንዲቋቋም ፈቅደው በስተኋላ ላይ ስላቆሙ ሀገራት ልምድም አካቷል። ከአፍሪካ ቡርኪና ፋሶ እና ታንዛኒያ ከእስያ ደግሞ ፓኪስታን ለዚህ በምሳሌነት ይቀርባሉ። የአህያ ገበያ ንግድ እንዲቋረጥ ምክንያት ከሆኑ ነገሮች አንዱ የሚያስከትለው ኢኮኖሚያዊ ጉዳት እንደሆነ ዶክተር ቦጄ ይገልጻሉ። አሁን ሰው የሚያየው ባህላዊውን ብቻ ነው፣ ይሄ ፊት ለፊት ያለው ማለት ነው። እኛ አገር አህያ አይታረድም፣ ከሃይማኖትም አንጻር ከባህሉም አንጻር ይሄ በጣም ሾክ ነው። ለምንድን ነው ወደዚህ ውስጥ የምንገባው እየተባለ ባህሉ ብቻ ነበር አሁን የሚታየው ነው። በሂደት ግን የኢኮኖሚክ ሾክ ያመጣል። ሰማንያ ሦስት ፐርሰንት ኢትዮጵያ ሁሎሞ ሰማንያ ሦስት ሚሊዮን ኢትዮጵያ ማለት ነው፣ ገጠር ነው የሚኖረው እቃውን የሚያመላልሰው ባህያ ነው። የኢትዮጵያ ገበያ ብታይ ገበያ በሙሉ ግማሹ ሰው ግማሹ አህያ ነው። ያ አህያ ለጌጥ አለ የሚሄደው፣ እቃ ተሸክሞ ይሄዳል፣ ሌላ እቃ ተሸክሞ ይመለሳል። ምርት የሚጓጓዘው በአህያ ነው። አሁን አሁንማ በከተማም የቆሻሻ መጣያ አንዱ ትልቁ ምሰሶ ናቸው። ብዙ ነው አህያውን እየጠቀመ ያ። ለዛም ነው ቁጥሩ የበዛው ኢትዮጵያ ውስጥ። እና ያው አስቀድሞ መንግስትም ህዝቡን ሰምቶ አቆመ እንጂ በኋላማ ወደማይመለስበት ደረጃ ይደረስ ነበር። ዶክተር ቦጄ የማይመለስ ደረጃ ሲሉ የአህዮች ቁጥር በከፍተኛ ሁኔታ መመናመን የሚፈጥረውን ቀውስ ነው። እንደ ድርጅታቸው ጥናት ከሆነ በኢትዮጵያ በአሁኑ ወቅት 7.4 ሚሊየን አህዮች ይገኛሉ። ይህም ኢትዮጵያን በአህዮች ብዛት ከዓለም ቀዳሚ ደረጃ ላይ እንደሚያስቀምጣት ዶክተር ቦጄ ይናገራሉ። በጎርጎሮሳዊ 2011 በ11 ሚሊየን አህዮች ከዓለም አንደኛ የነበረችው ቻይና ደረጃዋን ለኢትዮጵያ አስረክባ ወደ ሁለተኛነት ተንሸራታለች። በቻይና አሁን ያለው የአህዮች ብዛት ከኢትዮጵያ በአንድ ሚሊዮን ያነሰ መሆኑን የሚገልጹት ዶክተር ቦጄ ቁጥሩ በከፍተኛ ሁኔታ እያሽቆለቆለ ነው ይላሉ። አንድ ለእርድ የቀረበ አህያን በሌላ ለመተካት በትንሹ አራት ዓመት እንደሚያስፈልግም ያስረዳሉ። በአህያ ቄራው መዘጋት ዙሪያ በፌስቡክ ገጻችን በርካቶች አስተያየታቸውን አስፍረዋል። በእርምጃው የተደሰቱ እንዳሉ ሁሉ መጀመሪያውኑ መፈቀድ አልነበረበትም ብለው የተከራከሩም አሉ። የኢትዮጵያ መንግስት ኢንቨስትመንት ከተባለ አይኑን ጨፍኖ ከመስጠት ወደ ኋላ አይልም፣ የፕሮጀክት ውጫዊ ተጽዕኖ አዋጭነት በጭራሽ አያጠናም ሲሉ ሶዶ ዌራ ኬንያ የተባሉ የፌስቡክ ተከታታይ ተችተዋል። በየጊዜው በእያንዳንዱ የመንግስት መዋቅር የሚወሰንን ውሳኔ ሁሉ ከፍተኛዎቹ የፖለቲካ ዘዋሪዎች ያውቁታል ማለት አይቻልም። ጉዳዩን ሲያውቁ አስቆሙት በቃ እዚህ ላይ ግን የእነሱ ግፊት ሳይሆን የህዝብ ግፊት ነው። ህዝብን በመስማታቸው ግን ደስ ብሎናል ብለዋል። ሌላው አስተያየት ሰጪ ወንድም በላይ ካሳ የአህያ ቄራው ከባህል ጋር እንደሚጋጭ እየታወቀ ቀድሞውኑ እንዴት ፈቃድ ሊያገኝ ቻለ ለሚለው ጥያቄ ወይዘሮ ድርቤ እርሳቸውና አሁን ያለው አስተዳደር በቅርቡ ወደ ቦታው እንደመጡ በመጥቀስ ትክክለኛውን ምክንያት እንደማያውቁ ተናግረዋል። በጉዳዩ ላይ ከኢትዮጵያ ኢንቨስትመንት ኮሚሽን ማብራሪያ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም።